አዎ፣ ስቃለሁ። ለምንስ ልከፍ? በደንብ ስቃለሁ። አሁንም ስቃለሁ ምክንያቱም ለእኔ ደስታ ብላ እናቴ አልቅሳለች። ለኔ ደስታ ብሎ አባቴን ከፍቶታል፣ ለሶፊ ገርፎታል። የእኔ ደስተኝነት ደስታን ከሰጣቸው በደንብ ስቃለሁ። የእኔን ሳቄን አይቶ ሲስቁ ስላየ በደንብ ስቃለሁ።